ሰው የፈጠረው ወይም ሰው ሰራሽ የቤንዚን እጥረት በደሴ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ ነው ሲል ይንደረደራል ዘጋቢያችን ከደሴ ያደረሰን ተከታዩ ዘገባ። በተለይ የባለሶስት እግር ተሽከርካሪዎች ባለንብረቶች እና አሽከርካሪዎች ሆን ተብሎ የሚፈጠረውም የቤንዚን እጥረት በስራችንና በህይወታችን ላይ እያወከን እክልም እያስከተለብን ነው ብለዋል። ሲል መስፍን አራጌ ነው ተከታዩን ያደረሰን ከሶስት መቶ ሺህ ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ከተማ አማራጭ የትራንስፖርት አገልግሎት በመስጠት ላይ የሚገኙት በተለምዶ ባጃጅ የሚባሉት ባለ ሶስት እግር ተሽከርካሪዎች የዕለት ነዳጅ ለማግኘት ቀናትን በሰልፍ ለመጠበቅ ግድ ያላቸው ነው። አሽከርካሪዎቹ አንድ ቀን ሰርተን ሁለት ቀናት በወረፋ እናሳልፋለን ይላሉ። እንደ ሀገር የተፈጠረውን እንደ ህዝብ ለመቀበል ዝግጁ ብንሆንም ግለሰቦች የግል ጥቅማቸውን ለማሟላት ሲሉ የሚያስከትሉትን እጥረት እናወግዛለን የሚል ቅሬታ ማስተጋባት ጀምረዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ አሽከርካሪ አሽከርካሪዎች እንደሚሉት በህጋዊ መንገድ የገባው ነዳጅ በህገ ወጥ መልኩ በጀሪካንና በበርሚል ተላልፎ እየተሸጠ ነው። እጥረቱ አነስተኛ የነዳጅ ማጠራቀሚያ ከረጢት ሳልቫቲዮ ባላቸው ባጃጆች ላይ ደግሞ ተጽዕኖ የከፋ ነው። አቶ ጋሻው ካሳ፣ የመንግስት ችግር ሳይሆን ሰው ሰራሽ የሆነ ችግር ነው። አንድ በርሚል አንድ ሺ ሶስት መቶ ብር ነው የሚቀዳው። ለቀጅ የሚከፈለው ለጄሪካን ሰባ አምስት ብር ይከፍላል። ስለዚህ በዛ ምክንያት ለባጃጅ ለተሽከርካሪ መስጠት አይፈልጉም ባለማደያዎች። ከዚህ በተጨማሪ ነዳጅ ማደያዎች በተፈለገው ፍጥነት ቤንዚን ስለማያመጡ እጥረቱን አባብሰውታል ይላሉ። ናፍታን ሁሉም ማደያ በተገቢ ሰዓት በራሳቸው ያመጣሉ፣ ግን ቤንዚንን የማያመጡበት ነገር ምንድን ነው? ተጠቃሚ ስለሆነ ነው። ከአንድ በርሚል እስከ ሺህ አምስት መቶ ድረስ ያገኛሉ። ደሴ ላይ ሰባት ማደያ አለ። ሰባቱ ማደያዎች ግን በስልክ እየተነጋገሩ ነው የሚያመጡት። ቤንዚሉም ማለት ነው። ዛሬ ኔን ጥቻለሁ እከሌ አታምጣ ይባባሉ፣ ይችላሉ ወጣቱን አሽከርካሪ ከድርካሳውን ጨምሮ ብዙዎች ቤንዚን የሚያገኙት ከጥቁር ገበያ ነው። 19 ብር የሚሸጠውን ቤንዚን ከሦስት እጥፍ በላይ አውጥቶ በመግዛት በርካቶች እንደሚሉት ከመንግሥትና ከግለሰቦች ተበድረው የገዟቸው ባጃጆች በነዳጅ ችግር ብድራቸውን መክፈል ተስኗቸዋል። ቤተሰቦቻቸውን ማስተዳደርም አቅቷቸዋል። ቅጥረኛ ነኝ። ቅጥረኛ ሆኜ ግን ማደያ ላይ ቤንዚን በተገቢ ሁኔታ ማግኘት አልቻልኩም። ያም በስራዬም፣ በቤተሰብ ላይ ጫና አድርጎብኛል። ሊትር 60 ብር ነው የገዛነው። በቀደም ለታ ከሚገርም ከማን ገዛል። ከሚገርም ነጋዴው ከየት እንደሚያመጣው ብነግርህ፣ ከማደያው ከራሳቸው ከማደያው ውስጥ ነው የሚያወጣው። እኛ የለም ነው የምንባለው። እኔ አሁን ገቢ የማስገባው ለባለቤት ገቢ አለ። በዛ ላይ ለራስ የሚጠቀባቸው መሰረታዊ ፍላጎት አሉ። ከዛ ሲያልፍ ደግሞ ሌላ ሌላ ነገሮች ይኖራሉ። ያንን ነገር ግን ማድረግ አልቻለም። አሁን ውጭ ላይ ቤንዚን በችርቻሮ ነው 50 ብር እየገዛን። ለማህበረሰቡ ነው እያገለገልን ያለ ነው ያግል ለኔ ምንም የሚጠቅመ ነገር የለም። ለባለቤቱ ገቢ ያለ የባለቤቱን ገቢ እንኳን መሸፈን አልቻልኩም። ከኪሴ ነው ካጠራቀምኩን ነገር ላይ ነው እየሰጠን ያለ ነው። ሰባት ሊትር ለሙላት በሁለተኛ ቀን ነው ምንሞላው። ብርድ ልብስ ጋቢያችን ለብሰን አድረን አራት ሰዓት አምስት ሰዓት ይደርሰናል። ግማሽ ቀን እንሰራለን። በዚህ ምክንያት ቤተሰቦቻችን እንኳን ማስተዳደር አልቻል ነው። ምሽትን ተገን ተደርጎ ቤንዚን በበርሜልና በጀሪካን ወደ ምዕራብና ምስራቅ ወረዳዎች ሲጓጓዝ በተደጋጋሚ ለሚመለከተው አካል ጥቆማ ቢሰጥም ሰሚ ጆሮ ውሳኔ ሰጪ አካል አለመኖሩን ያብራራሉ። ጸጥታ ዘርፍ ወደ አለቆቹ ነው ይመራ ቁጭ ካለ አዘዘኛል ሊዝም የሚል ነገር አለ። እንደዚህ በአካል ማስይዘንም እንደዚህ ንግድና ኢንዱስትሪ ሁለት በርሚል ይፈቀደለታል። ከኋላ ዜሮን ጨምሮ አብዝቶ ሀያ ብር ቢል አድርጎ የሚወስድ ነጋዴ አለ። በከተማ አስተዳደሩ ንግድ ኢንዱስትሪና ገበያ ልማት መምሪያ የሸማቾች ጥበቃ ቡድን መሪ አቶ አማረ ጥበቡ ውስንነቶች ቢኖሩም ህገ ወጥ በተባሉ ማደያዎች ላይ እርምጃ መወሰዱን አስረድተዋል። ስህተት ባገኘንባቸው ማደያዎች ላይ እስከ ማሸግ፣ እስከ ማስጠንቀቂያ የመስጠት ነገር ይሄርን ያለ ነው። ቅሬታ አቅራቢዎቹ ግን እሸጋ የተደረገው ከረጅም ወራት በፊት ነው። እርምጃውም ተከታታይነት ስለሚጎድለው ወደ ህገ ወጥነት ለመመለስ አይቸገሩም ባይ ናቸው። አሁንም አሰራሩ ጉድለት እንዳለበት ሲናገሩ አንጻሩ ፍትሃዊ አገልግሎት ለመስጠት እየተሞከረ እንደሆነ አቶ አማረ ይናገራሉ። ከሸማቾች ሁለት ባለሙያ፣ ከኢንስፔክሽን ሁለት ባለሙያ አራት ባለሙያ ባሉ ሰባት ማዳዎች ተከፋፍለው ጠዋት እየቆጠሩ ማታ እያሸጉ እንዲሄዱ እና ቤንዚል በኩፖን እንዲሸጥ በተለይ እኛ ሳናውቀው በበርሚል እና በጀሪካን እንዳይሸጥ መመሪያም አስተላልፈናል። በውይይትም ተግባብተናል። ማዲያዎቹን እንዲቆጣጠሩ ከሕዝብና ከመንግስት ኃላፊነት የተጣለባቸው ግለሰቦችም በጥቅም በመደለል የተጣለባቸውን ኃላፊነት አልተወጡም ለሚለው ወቀሳ አቶ አማረ ምላሽ አላቸው። ሌሊት ይሸጣል። ከንግድ ባለሙያዎች ጋራ ድርድር ያደርጋሉ። ከባለሀብቶች ሀብቶች ጋር እንዲደርጋሉ፣ ጥቁር ገበ ያለ ብለውናል። ይህንን ይዘን ውስጣችን መፈተሽ ነው። የከተማዋ ከንቲባ ዶክተር መለስ መኮንን ደግሞ ይህን ይላሉ። በቤንዚን ምክንያት አጠቃላይ አገር አቀፍ የሆነ ችግር አለ። አገር አቀፍ የሆነውን ችግር በትግስት ሁላችንም ተጠብቀን በሂደት የሚስተካከል ነው የሚሆነው። ከዛ ውጭ ግን በጣም ትልቁ ችግር የሚሆነው ደግሞ በዚህ ሁኔታ የመጣውንም ቤንዚን በሰው ሰራሽ በሆነ ችግር ምክንያት እጥረቱ እንዲፈጠር የሚያባብሱ አካላት አሉ። ከዚህ በኋላ የጸጥታ ኃይሉ የእዝ ሰንሰለቱን ሳይጠበቅ የተጣለበትን ህዝባዊ ኃላፊነት መወጣት እንዳለበት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ደረጃ ሰፋ አሳስበዋል። የጸጥታ ኃይል ማንኛውንም ህገወጥ ድርጊት ቀድሞ የመከላከልና የመቆጣጠር ግዴታ አለብን፣ ኃላፊነት ተሰጥቶታል። ህብረተሰቡ ጥቆማ ሲሰጠው የተሰጠው ጥቆማ ሀሰት ወይስ እውነት ብሎ ህጋዊነትና ህገወጥነቱን አጣርቶ መፍትሄ የመስጠት ስልጣን አለው። አብዛኛውን ጊዜ የዚህ አይነት ስራ የሌላ ተቋማት ስራ አድርገው የሚቆጥሩት አካሎች በርካታ በመሆናቸው ከህብረተሰቡ ጋር ያሉት የጸጥታ ኃይሎች በየደረጃው በሁሉም ጣቢያዎች እና በመምሪያ ደረጃ ኦሪንቴሽን ተሰጥቷል። መግባባት ላይ ተደርሷል። ስማቸው እንዲገለጽ ያልፈልጉ አንድ የነዳጅ ማደያ ሰራተኛ በበኩላቸው ስህተት ሊሰሩ የሚችሉ ማደያዎችን መውቀስ መልካም ቢሆንም ሁሉንም በአንድ ላይ መፈረጅ ግን አግባብ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።